The Voice of America. ጠቅላይ ሚኒስትር አብይ አህመድ እና የኬንያዎቻቸው እሁሩ ኬንያታ ዛሬ የሞያሌ ድንበር መተላለፊያን መርቀው አስከፍተዋል። ለሁለት ቀን የስራ ጉብኝት ኬንያ የገቡት ጠቅላይ ሚኒስትር አብይ ኢትዮጵያ ኬንያንና ደቡብ ሱዳንን በመሰረተ ልማት ለማገናኘት የታሰበውን ፕሮጀክት ሂደትን ይጎበኛሉ ተብሏል። ጠቅላይ ሚኒስትር አብይ የአካባቢው ነዋሪዎች ለድንበር አካባቢ ሰላም ዘብ እንዲቆሙ ጠይቀዋል። ገልሞ ዳዊት ዝርዝር አለው። ኢትዮጵያ ከሐዋሳ ኬንያ ከኢሲዮሎ እስከ ሁለቱ አገሮች ድንበር ከተማ በሆነችው ሞያሌ ያስገነቡትን ከአንድ ሺህ ኪሎ ሜትር በላይ የመንገድ ፕሮጀክት በጋራ አስመርቀዋል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኬንያው ፕሬዝዳንት ኡሁሩ ኬንያታ የኢትዮ ኬንያ ድንበር ከተማ ሞያሌ ላይ የፕሮጀክቱ አካል የሆነው የሞያሌ ድንበር መተላለፊያን በይፋ ከፍተዋል። ሁለቱ መሪዎች የፕሮጀክቱ መጠናቀቅ ኢትዮጵያንና ኬንያን በኢኮኖሚና ማህበራዊ ረገድ ይበልጥ የሚያጠናክር ነው ብለዋል። የተደረገላቸውን አቀባበል ያደነቁት ጠቅላይ ሚኒስትር አብይ ብዙ እሴትን የሚጋሩ የልቶ ሀገር ድንበር ነዋሪዎችን እንኳን ደስ አላችሁ ብለዋቸዋል። ይሄ በመካከላችን ያለው ሰው ሰራሽ ድንበር በዚህ በተገነባው መሰረተ ልማት ይፈርሳል የሚል ግምት አለኝ። ይሄው ዛሬ የተመረቀው ፕሮጀክት በሁለቱ ሀገሮች የሚገኙ ቤተሰቦች ተገናኝተው ያሏቸውን ክህሎት እንዲጋሩና እንዲጠቀሙ በተጨማሪም በንግድ በኢኮኖሚና በቱሪዝም በመሳሰሉ እንዲጣምሩ የሚያደርግ ነው። ይሄ ሁለቱ ወንድማማች ሕዝቦች በኢንቨስትመንትና በንግድ ልምድ እንዲለዋወጡ የሚያስችላቸው በጣም ወሳኝ ክስተት ነው። ሌሎች ጎረቤት ሀገሮችም አንድ ላይ አምጥተን አንድ ቤተሰብ ለመሆን ይህንን ስራ እንቀጥላለን ብለዋል ጠቅላይ ሚኒስትር አብይ። ጠቅላይ ሚኒስትር አብይ አህመድ ለአካባቢው ነዋሪዎች ሌላ በአጽንኦት ያስተላለፉት ጉዳይ ስለ አካባቢው ሰላምና ጸጥታ ሁኔታ ነው። ለእናንተ ያለኝ መልእክት ለመሠረተ ልማቱ መጠናቀቅ እንደሰራችሁት ሁሉ ለአካባቢው ሰላም ጠንክራችሁ የበኩላችሁን እንድትወጡ ነው። ምክንያቱም ሰላም የሁሉ ነገር መሰረት ነው። ያለ ሰላም ለህዝባችን ያሰብነውን ነገር መከወን ማድረስ አንችልም። በተለይ አልሸባብን እና ኦነግን ከአካባቢው ካጸዳን የአካባቢው ነዋሪዎች አንድ ቤተሰብ፣ አንድ ዜጋ ሆኖ በደስታ እንደሚኖሩ ማየት ትችላላችሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይን የተቀበሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ በሁለት ጉዳዮች ማለትም በመልካም ጉርብትና ና በሰላም ላይ አበክረው ተናግረዋል። ፕሬዝደንቱ ሰላማዊ የሆነ ግንኙነት ያላቸው ኢትዮጵያና ኬንያ አሁንም በንግድና በኢንቨስትመንት አብሮ መስራት አለባቸው ካሉ በኋላ የአካባቢው ህብረተሰብ ዛሬ ከተመረቀው ፕሮጀክት ዋና ተጠቃሚ ናቸው ብለዋል። is to see a deepening of the integration between our two countries. እንዲህ ይላሉ ኬንያታ የምንፈልገው የሁለቱ ሀገሮች ግንኙነት ይበልጥ እንዲጠናከር ነው። ይሄ እሁን እንዲሆን እናንተ በኬንያ ሞያሌ ና በኢትዮጵያ ሞያሌ ያላችሁ ህዝቦች በጣም ትልቅ ሚና አላችሁ። የማርሳቢት አስተዳዳሪው እንዳለው ሞያሌ እንደ ዱባይ የአካባቢያችን የንግድ ማዕከል መሆን አለባት። የኢትዮጵያ ወጣቶችም በዚህ ስራ ማግኘት አለባቸው የኬንያ ወንድሞቻቸው ስራ አግኝተው በመሀል ሀገር ያሉትን ዜጎቻቸው የማገዝ እድል ማግኘት አለባቸው ይሄ የእውነተኛ ግንኙነት መጀመሪያ ነው ብለዋል ኬንያታ በሁለተኛ ደረጃ የሚያነሱት የጸጥታ ጉዳይን ነው ኬንያታ በአካባቢው የሚኖሩ ህዝቦች የሰላማቸው ዘብ እንዲሆኑ አሳስበው ጠቅላይ ሚኒስትር አብይ አህመድ በቆይታቸው በሁለቱ ሀገሮች መንግስታት ታቅደው በመሰራት ላይ ያሉ ፕሮጀክቶችን እንደሚጎበኙም ገልጸዋል ጠቅላይ ሚኒስትር አብይ ስለ አካባቢው ሰላም ሲናገሩ ኦነግን ከአልሸባብ ጋር ቁራኝተው ስለተናገሩት የኦሮሞ ነጻነት ግንባር ጊዜያዊ የህዝብ ግንኙነት ኃላፊ አቶ በቴ ኡርጌሳ መልስ ሰጥተዋል። እንግዲህ ኦነግ በሰላማዊ መንገድ የሚንቀሳቀስ በኢትዮጵያ ህግ ተመዝግቦ ያለ ድርጅት ነው። ጎረቤት ሀገር ሄዶ ለምን ኦነግን ከሌሎች አሸባሪ ድርጅቶች ተርታ መጥራት እንደፈለጉ አልገባንም። ለምን ይህን ቃል እንደተጠቀሙ አናውቅም። ሆነ የታጠቀ አካል አይደለም። በሰላማዊ ትግል እየታገለ ያለ እዚሁ ሀገር ውስጥ ቢሮዎችን ከፍቶ አባላት ፖለቲካን አባላትን አደራጅቶ ፖለቲካን የሚሰራ ድርጅት ነው። ስለዚህ ከኛ ጋር ችግር ካለ እዚሁ መነጋገር የምንችል ነበር። አዲስ አበባ ሆነን መነጋገር የምንችል ነበር። ስለዚህ እዚህ እዛ ሄዶ የተነገሩበትን ነገር እኔ አልሰማውም። ለምን እንደተናገሩ በምን አውድ ውስጥ እንደተናገሩ እና ማንን ለማለት እንደተናገሩ ያወቅሁት ነገር የለም። ግን አንተ በምትለው ኦሮሞ ነፃነት ግንባርን ብሎ ከሆነ ይሄ ትልቅ የታሪክ ስህተት ነው። ድርጅታችንን ከአልሸባብ ጎን መጥራት ታሪካዊ ስህተት ይመስለኛል። ያው እንግዲህ እናይና የሁኔታውን እናይና ባለው አግባብ እንጠይቃለን፣ ማብራሪያ እንዲሰጡን በምን ኮንቴክስት ሄድ ልሎ እንደቻሉ። አቶ በቴ እንዲህ አይነት ሁኔታ ሲከሰት በፓርቲዎች የጋራ መድረኮችና በቀጥታም የሚገናኙበትና የሚጠያየቁበት አካሄድም እንዳለም ጨምረው ተናግረዋል። በሌላ በኩል የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ማምሻውን ለአሜሪካ ድምጽ ጠቅላይ ሚኒስትሩ ኦነግ በሚል የጠቀሱት ፓርቲውን ሳይሆን የኦነግ ሽኔ ታጣቂዎች መሆናቸውን ማለታቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በሁለት ቀን የኬንያ ቆይታቸው ነገ ወደ ኬንያ የወደብ ከተማ ላሙ ሄደው ዛሬ መርቀው የከፈቱት አካል የሆነውን ፕሮጀክት ክፍልንም እንደሚጎበኙ ይጠበቃል። በእንግሊዝኛ ምህጻረ ቃል ላፕሰት ኮሪደር የተሰኘው የመሰረተ ልማት ግንባታ ፕሮጀክት እንደ ግሮጎሳውያን ዘመን አቆጣጠር በ1975 የተጠነሰሰ ሲሆን ሀሳቡም ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገሮችን በመሰረተ ልማት መረብ ማቆራኘት ነው። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ።